ኢትዮጵያ አዲስ የተከሰተውን ድርቅ ለመቋቋም ላቀረበችው ጥሪ ዓለም አቀፉ ማህበረሰብ አፋጣኝ ምላሽ እንዲሰጥ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ጥሪ አቅርበዋል። ዋና ጸሐፊው ጥሪውን ያቀረቡት በዚሁ ድርቅ ላይ በተወያዩና ከትላንት በስቲያ ማምሻውን በተጠናቀቀው ስብሰባ ላይ ነው። የአዲስ አበባው ዘጋቢያችን እስክንድር ፍሬው ዝርዝር አለው ነው በተባበሩት መንግስታት የስብሰባ ማዕከል በትናንትና እለት የተካሄደው ስብሰባ የኢትዮጵያ መንግስት በተለይ በአርብቶ አደር አካባቢዎች አዲስ ድርቅ መከሰቱን ይፋ ካደረገ በኋላ የተካሄደ የመጀመሪያው ከፍተኛና ዓለም አቀፍ ስብሰባ ነው። በዚሁ ድርቅ ምክንያት 5.6 ሚሊዮን ኢትዮጵያውያን የአስቸኳይ ጊዜ የምግብ እርዳታ ያስፈልጋቸዋል። የእነርሱን ፍላጎት ለማሟላትና ለተያያዥ ምላሾች የሚጠበቀው የገንዘብ መጠን ደግሞ 948 ሚሊዮን ዶላር መሆኑ ተገልጿል። የተባበሩት መንግስታት የሰብአዊ እርዳታ ጉዳዮች ረዳት ዋና ጸሐፊ እንደዚሁም የአስቸኳይ ጊዜ ድጋፍ አስተባባሪ ስቲፈን ኦብሪያን ምላሹ አጣዳፊ መሆን እንዳለበት ለጋዜጠኞች ተናግረዋል። ትናንት ከአቶ ምትኩ ካሳ ጋር ወደ ሶማሌ ክልል ተጉዤ ድርቁ በኢትዮጵያውያንና በሰብአዊ ፍጡራን ላይ ያስከተለውን አስከፊ ሁኔታ ተመልክቻለሁ። በሕይወት ለመቀጠል ያላቸው ዕድልና የወደፊት ኑሯቸው የተያያዙ መሆናቸውንም ተረድተናል። እንስሳትም ላሞች፣ በጎች፣ ግመሎች፣ ፍየሎች ድርቁን መቋቋም እየተሳናቸው ሞተዋል። በቂ ምግብ መኖ የለም። ስለዚህ በፍጥነት መንቀሳቀስ አለብን። ረዳቷና ጸሐፊው በስብሰባው ላይ ባደረጉት ንግግርም በአርብቶ አደር አካባቢዎች የተፈጠረው ድርቅ ያለፈውን የኤልኒኖ ድርቅ ተከትሎ የመጣ መሆኑን አስታውሰዋል። ከኤልኒኖ ድርቅ ጉዳት ማገገም በራሱ ዓመታት እንደሚፈልግ በመግለጽም አዲሱ ድርቅ ሁኔታዎችን እንደሚያባብስ አስረድተዋል። የኢትዮጵያው ምክትል ጠቅላይ ሚኒስትር ደመቀ መኮንን በበኩላቸው መንግስታቸው ለመነሻ የሚሆን ገንዘብ መድቦ አስፈላጊውን ድጋፍ እያደረገ መሆኑን አስታውቀዋል። አር ፓርላማችን ለዚህ ድርቅ ምላሽ ለመስጠት ለመነሻ የሚሆን የአንድ ቢሊዮን ብር ወጪ አጽድቋል። በጀቱ የአስቸኳይ ጊዜ የውሃ የምግብና የመኖ አቅርቦት ለማሟላት እየዋለ ነው። የሰብአዊ እርዳታ አጋሮቻችን የተጠቁት አካባቢዎቻችንን ክልላዊ መንግስታት አገልግሎቶች ለመደገፍ የሚያደርጉት ጥረት እየሰፋ መሆኑ አበረታታች ነው። በስብሰባው ላይ የማጠቃለያ ንግግር ያደረጉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ዓለም አቀፉ ህብረተሰብ የበኩሉን ድጋፍ እንዲያደርግ ጥሪ አቅርበዋል። our total solidarity with the Ethiopian people and the Ethiopian government at the present moment. ይህ ከፍተኛ ስብሰባ በዚህ ሰዓት ከኢትዮጵያ ህዝብና መንግሥት ጋር ያለንን አጋርነት መግለጽ አለበት። ይህ አጋርነት የለጋስነት ሳይሆን የፍትሕና የራስ ጥቅምም መሆኑ መታወቅ አለበት። በመጀመሪያ ደረጃ የፍትሕ ጉዳይ ነው። ከኢትዮጵያ ህዝብ ከፍተኛ ለጋስነት ጋርም የተያያዘ ነው። የተባበሩት መንግሥታት የስደተኞች ከፍተኛ ኮሚሽነር ሆኜ በሠራሁባቸው ዐሥር ዓመታት ኢትዮጵያ በአፍሪካ ቀዳሚዋ የስደተኞች አስተናጋጅ ሀገር መሆኗን ብቻ ሳይሆን በአስቸጋሪ የጸጥታ ጊዜ ሳይቀር ድንበሮቿን ክፍት የሚያደርግ ቁርጠኛ ፖሊሲ ያላት ሀገር መሆኗን መስክረዋል። ዩናይትድ ስቴትስና ብሪታንያን የመሳሰሉ ሀገራት ደግሞ ምላሽ ለመስጠት ዝግጁ መሆናቸውን አረጋግጠዋል። በአዲስ አበባ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ ፒተር ቭሩማን ይህንኑን ያመለከቱት ከዚህ ቀደም ለነበረውና በድርቅ ምክንያት ለተከሰተው ቀውስ ምላሽ ለመስጠት በሁለት ዓመታት ውስጥ ብቻ የ824 ሚሊዮን ዶላር አስተዋጽኦ አድርገናል። በተመሳሳይም በምክትል ጠቅላይ ሚኒስትሩ ሲጠቀስ የነበረውን የሰብዓዊ እርዳታ በተመለከተ ተሳትፎ አድርገናል። ያ ሰነድ ይፋ የተደረገው ባለፉት ሁለት ሳምንታት ውስጥ ነው። ነገር ግን ስለ ጉዳዩ ግንዛቤ ነበረን። በክልሎችም የቅድመ ማስጠንቀቂያ ስርዓት አለን። ያ በድርቁ ላይ ለመስራት በተለይ በአርብቶ አደር አካባቢዎች የተሰማሩት ድርጅቶች ፍላጎት ምላሽ ለመስጠት ለማቀድ ይረዳናል። በሚሊዮን የሚቆጠሩ ኢትዮጵያውያን የአስቸኳይ ጊዜ የምግብ እርዳታ ለመጠበቅ የተገደዱት በጎርፍ አደጋና አዲስ ባጋጠመው ድርቅ ምክንያት መሆኑን መንግስትና አጋሮቹ ጠቁመዋል። የኤልኒኖ ተጽዕኖ ባለፈው ዓመት ማክተሙን ያንን ተከትሎ በመጣው ላሊና ምክንያት ግን ጎርፍ መከተሉን ያስረዱት እርጥበት ያዘለ አየር ወደ ኢትዮጵያ በመምጣት ፋንታ ወደ ተቃራኒ አቅጣጫ መሄዱ ደግሞ በአርብቶ አደር አካባቢዎች የተከሰተው ድርቅ ምክንያት መሆኑን ያብራሩት ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ